ዩናይትድ ስቴትስ ከ453,000 በላይ የኮቪድ-19 መከላከያ ክትባቶችን ለኢትዮጵያ ለግሳለች። የጆንሰን ኤን ጆንሰን ክትባቶቹን ዛሬ በኢትዮጵያ የዩናይትድ ስቴትስ አምባሳደር ጊታ ፓሲ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለጤና ሚኒስትር ዶክተር ሊያ ታደሰ አስረክበዋል። ከአዲስ አበባ ፀሐይ ዳምጠው ዝርዝሩን ይዛለች። የጤና ሚኒስቴር 453600 ዶዝ የኮቪድ-19 ክትባት ከአሜሪካ ተረክበዋል። ክትባቱን በኢትዮጵያ የአሜሪካ አምባሳደር ጌታ ፓሲ ለጤና ሚኒስትር ዶክተር ሊያ ታደሰ በዛሬ ዕለት አስረክበዋል። ክትባቱ የጆ ባይደን አስተዳደር ከኮቫክስ ጋር በጥምረት ከሰጠው 25 ሚሊዮን ዶዝ የምጠጋ ክትባት መካከል መሆኑን አምባሳደሯ ገልጿል። ይህ ክትባት በሺዎቹ የሚቆጠሩ ሰዎችን ከሞት ይታደጋል። በግማሽ ሚሊዮን የሚቆጠር የክትባት ዶዝ የአሜሪካ ፕሬዚዳንት ጆ ባይደን ለዓለም አቀፉ ማህበረሰብ እያደረሱ ያሉት ያደረጉትን ድጋፍ ያመላክታል። ከኮቫክስ ጋር በመተባበርም አሜሪካ ክትባቱን ለአፍሪካ እያዳረሰች ነው። አሜሪካ ከክትባቱ ጎን ለጎን ኮቪድ 19ን አስቀድሞ ለመከላከል የሚረዱ ቁሳቁሶችንም ለኢትዮጵያ ድጋፍ አድርጋለች። ኢትዮጵያ ኮቪድ 19ን ለመከላከል በምታደርገው ጥረት አሜሪካ ከ182 ሚሊዮን ዶላር በላይ ድጋፍ አድርጋለች። ባለፉት 20 ዓመታትም ከ4 ቢሊዮን ዶላር በላይ ኢንቨስትመንትም አድርጋለች። ይህም ኢትዮጵያ ጤናማና የበለጸገ ማህበረሰብን ለመገንባት የምታደርገውን ጥረት ያግዛል። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ስለ ክትባቱ የአሜሪካ መንግስት ካመሰገኑ በኋላ ኢትዮጵያ የኮቪድ-19 ወረርሽኝን ለመከላከል ከፍተኛ ጥረት እያደረገች ባለበት ወቅት ነው ሲሉ ተናግረዋል። ኢትዮጵያ ለመጀመሪያ ጊዜ መጠኑ ከፍ ያለ የኮቪድ-19 ክትባት ዶስ ተቀብላለች። እናም በጣም ደስ ብሎናል። ምክንያቱም ክትባቱን ለህዝቦች ለማዳረስ የምናደርገውን ጥረት በከፍተኛ ደረጃ ያግዛል በተለይ ይህ ወረርሽኝ የሚያደርሰውን አደጋና ሞት ለመቀነስም ይረዳል እንደምታውቁት ኮሮና ቫይረስ በአለም አቀፍ ደረጃ በዚህ ጊዜ እየተስፋፋ በመሆኑ ክትባቱ እርሱን ለመዋጋት መሳሪያ ይሆነናል ከሌሎች የጥንቃቄ ዘዴዎች ጋር በመሆን ማለት ነው ይህ በዩናይትድ ስቴትስ የተደረገው ድጋፍም አገሪቱ ኮሮና ቫይረስን ለመዋጋት ያላትን ቁርጠኝነት የሚያሳይ ሲሆን በዚህ ወቅት አብረን መቆማችንንም የሚያሳይ ነው ዶክተር ሊያ እንደገለጹት ኢትዮጵያ ከዚህ በፊት በኮቫክስ ዓለም አቀፍ ጥምረት በኩል የኮቪድ-19 መከላከያ ክትባት አስትራዜኒካ እና ሲኖፋርም የተሰኘውን ማግኘቷን ገልጸው አሁን የአሜሪካ መንግስት የለገሰው ጆንሰን እንደ ጆንሰን የተሰኘው ክትባት መሆኑን ተናግረዋል። አሜሪካ በሚቀጥሉት ሳምንታት 25 ሚሊዮን ዶዝ የኮቪድ-19 ክትባት ለ49 የአፍሪካ ሀገራት ድጋፍ እንደምታደርግ ታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ